ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 13 2012 ዓ.ም ዝግጅታችን ጀመረ። ለብሔራዊ በጎ ፈቃድ የማኅበረሰብ አገልግሎት ኢትዮጵያ ውስጥ ከመቶ ሺህ በላይ ወጣቶች ተመዝግበዋል። የበጎ ፈቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ፓስተር ዮናታን አክሊሉ ይባላሉ ዘገባው በአብይ ርዕስ ተይዟል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዜናዎቹን የማሰማችሁ ደግሞ ቆንጂ ይታዬ ነኝ። እንደምናመሽታችኋል። ለምሽቱ ካሉን ዜናዎች ውስጥ የደቡብ ሱዳን ፕሬዚደንት ሳልቫኪር እና ተቃዋሚው መሪ ሪያክት ለማቋቋም መስማማታቸውን ይፋ አድርገዋል አንዱ ነው ዩናይትድ ስቴትስና ታሊባን በመጪው የፊታችን ቅዳሜ ሳምንት በአውሮፓውያን የካቲት 29 ነው የሚሆነው ስምምነት እንደሚፈራረሙ ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮና ታሊባን በየበኩላቸው ባንዴ ባወጧቸው መግለጫዎች አስታወቁ። የኮሮናን ጉዳይ በተመለከተ ሊባኖስ በሀገሯ የመጀመሪያ የኮሮና ቫይረስ ተጠቂ ሰግናለሁ። ቆንጂት ዝግጅቶቻችንን በፌስቡክ ላይቭ በአሃዱ ራዲዮም በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ነለፍ። የደቡብ ሱዳን ፕሬዚደንት ሳልቫኪርና ተቃዋሚ መሪ ሪያክ ማቻር ትናንት ሀገሪቱ መዲና ጁባ ላይ አብረው ወጥተው በነገ ቅዳሜው የጊዜ ገደብ አዲሱን የሽግግር የብሔራዊ አንድነት መንግስት ለማቋቋም እንደተስማሙ ይፋ አድርገዋል። ሁለቱ የሽግግር መንግስቱን ለማቋቋም ከአሁን ቀደም ያደረጓቸው ሙከራዎች ሳይሳኩ መቅረታቸውና በርካታ የጊዜ ገደቦችም እንዳሳለፉ ግን የሚዘነጋ አይደለም። አሁን ያለውን የሽግግር መንግስት እንደሚበትኑ ትናንት ለጋዜጠኞች የገለጹት ፕሬዚደንቱ ኪር በስምምነቱ መሰረት አምስት ምክትል ፕሬዚደንቶች ዛሬ ይሾማሉ ሲሉ ነው ያስታወቁት። ዛሬ ተቀምጠን መንግስቱን ለማቋቋም ከስምምነት ደርሰናል። በዚህ የመንግስት ምስረታ ውስጥ እንደ የብሔራዊ አንድነት የሽግግር መንግስት እየተነጋገርን የምንቀጥልባቸው ጉዳዮች ግን አሉ ብለዋል። ለምሳሌም የጁባ የጸጥታ አጠባበቅና ለዋናው ተቃዋሚ ፓርቲ ተቃዋሚ ኤስፒኤልኤም የሚባለው የሚሰጠው ጥበቃ ላይ እንነጋገራለን። የተዋሃዱት ኃይሎቻችን ስልጠና እስከሚጠናቀቅም የእኛ ወታደሮች አጠቃላይን የጁባን ጥበቃ እንዲይዙ ኃላፊነት ወስጃለሁ ብለዋል ኪር። ከፕሬዚደንት ኪር ጎን የቆሙት ማቻር የቀሩት ችግሮች በአፋጣኝ ይፈታሉ በሚል እሳቤ በዚህ ሳምንት በሚከናወነው የአንድነት መንግስት ምስረታ ላይ እንደሚሳተፉ አረጋግጠዋል። ኬንያ በቻይና ውሃን ግዛት በተቀሰቀሰው የኮሮና ቫይረስ ወረርሽኝ ምክንያት ወደ ሀገር መመለስ ያልቻሉ ዜጎቿን ለመደጎም ገንዘብ መመደቧን ይፋ አድርጋለች። የኬንያ የጤና ሚኒስቴር ዲሬክተር፣ ድጋፉ ለትምህርት ሄደው ቻይና ውሃን ግዛት የሚገኙ የሀገራችንን ዜጎች ለመርዳት የሚውል ነው ብለዋል። ገልሞ ዳዊት ተጨማሪ አለው። የኬንያ መንግስት በቅርቡ በቻይና በተከሰተው የኮሮና ቫይረስ ምክንያት ከቻይና ውሃን ግዛት ወደ አገር መመለስ ላልቻሉ ተማሪዎችን ለመደገፍ የሚሆን 1.3 ሚሊዮን ሺሊንግ ወይም 130 የአሜሪካን ዶላር መመደቡን አስታወቀ። የኬንያ ጤና ጥበቃ ሚኒስቴር ዲሬክተር ዶክተር ፓትሪክ አሞት የተመደበው ገንዘብ በወረርሽኙ ምክንያት በምግብ እጦትና የተለያዩ ችግሮች ተጋልጦ በተለይ በቻይና ውሃን ግዛት ላሉ ዜጎቿ ነው ብለዋል to support the ልጆቻቸው ቻይና የሚገኙ ቤተሰቦች የምክር አገልግሎት እንዲያገኙ ከኬንያ ቀይ መስቀል ማኅበር ጋር ተባብረን እያደረግን ነን። በተጨማሪም በወረርሽኙ ምክንያት ወደ ሀገር መመለስ ስላልቻሉ ዜጎች የገንዘብ ድጋፍ ይሰጣቸዋል። ዶክተር አሞት በቻይና ውሃን ግዛት አሁን ከመቶ በላይ ኬንያውያን እንዳሉ ገልጸው ከዚህም ዘጠና አንዱ ለትምህርት ሄዱ የተቀሩት ደግሞ የአክሮባት ዝግጅት ለማቅረብ ቻይና የነበሩ ናቸው ብለዋል። የኬንያ መንግስት ድጋፉን ያደረገው በውሃን ያሉ ኬንያውያን በምግብ እጦት እየተቸገሩ መሆናቸውን በማህበራዊ ሚዲያ ከተሰራጨ በኋላ ሲሆን ወረር ሽኙ ወደ ኬንያ እንዳይገባ መንግስት ከቻይና ወደ ኬንያ የአየር በረራ እንዲቋረጥ በመወሰኑ ተማሪዎቹ ላልተወሰነ ጊዜ ባሉበት ይቆያሉም ተብለዋል። የኬንያ መንግስት ቃል አቀባይ ሳይሬ ሰጉና በበኩላቸው አስፈሪ ቫይረስ ወደ አገራቸው እንዳይገባ መንግስት ተገቢ ጥንቃቄ እየወሰደ መሆኑን ትናንት ተናግረዋል። ለሀገር ጋዜጠኞች በተናገሩበት ወቅት የጸጥታና የሕክምና ባለሙያዎች በሁሉም 34ቱ የኬንያ መግቢያና መውጫዎች ተገቢ ክትትል እየተደረገ መሆኑን ተናግረው የቫይረሱ ምልክት ለታየባቸው ሰዎች የምርመራ አገልግሎት የሚሰጥ ቤተ ሙከራም መዘጋጀቱን ገልጸዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ። ገልሞን አመሰግናለሁ። ከኮሮና ቫይረስ ወረርሽኝ ዜና ሳንወጣ ሊባኖስ በሀገሯ የመጀመሪያ የቫይረሱ ተጠቂ መገኘታቸውን ይፋ አድርጋለች። የአርባ አምስት ዓመት ዕድሜ ያላቸው ሴት ሲሆኑ ከኢራን የተጓዙ እንደሆኑና ሆስፒታል ውስጥ ለይቶ ማቆያ ማዕከል ገብተው እንዲታከሙ እየተደረገ ነው ስትል ሊባኖስ አስታውቃለች። የመጀመሪያ የኮሮና ታማሚ መገኘታቸውን ይፋ ያደረጉት የሊባኖሱ የጤና ሚኒስትር ለቫይረሱ ሳይጋለጡ እንዳልቀሩ የተጠረጠሩ ሌሎች ሁለት ሰዎችንም መመርመር ይዘናል ነው ያሉት። ሴትዮይቱ ትናንት ሐሙስ በአውሮፕላን ከኢራን ኮም ከተማ ቤይሩት የተጓዙና በአሁኑ ወቅት እሳቸውና ሁለቱ ሌሎቹ ሰዎች ቤይሩት ራፊክ ሀራሪ ሆስፒታል ለብቻ ማቆያ እንዲቀመጡ መደረጋቸው ተጠቁመዋል። ይህ በዚህ እንዳለ የኢራን ባለስልጣናት ሁለት ተጨማሪ ሰዎች በኮሮና ቫይረስ እንደሞቱ ዛሬ ገልጸዋል። ካሁን ቀደም ሁለት ሰዎች የሞቱ ሲሆን በአጠቃላይ ከሞቱት ከአራቱ ጋራ በቫይረሱ መታመማቸው የተረጋገጠው አስራ ስምንት መሆናቸውን ኢራን አስታውቃለች። አንድ የኢራን የጤና ጥበቃ ባለስልጣን እንዳሉት ቫይረሱ ወደ ኮም ከተማ የተዛመተው ወደ ቻይና ተጉዘው በነበሩና ኮም ውስጥ የሚሰሩ ቻይናውያን አማካይነት ሳይሆን አይቀርም። ከተማዋ ውስጥ ከፀሐይ የኤሌክትሪክ ኃይል አመንጪ ኩባንያ እየገነባ የሚገኝ የቻይና ኩባንያ እንዳለም ተጠቁሟል። በሌላ ዜና ቻይና በሀገሯ የሚቀመጡ ሶስት የዋል ስትሪት ጋዜጣ ጋዜጠኞችን ለማስወጣት የወሰደችውን ውሳኔ እንድትቀለብስ ድንበር የለሽ ጋዜጠኞች ቡድን ተማጽኖ አቅርቧል። ጋዜጣው ዘረኝነት የተላበሰ ሪፖርት አውጥቷል ብለው የቻይና ባለሥልጣናት ማውገዛቸውን ተከትሎ ነው ቻይና ይህን ውሳኔ ያደረገችው። ሶስቱን ጋዜጠኞች ይውጡ ያለችው ቻይና ዛሬ የዩናይትድ ስቴትስ መንግሥት አሜሪካ ያሉ አምስት የቻይና መንግስት ብዙሃን መገናኛ አውታሮችን ለቻይና መንግስት ፕሮፓጋንዳ መሳሪያ ሆነዋልና የውጭ ኤምበሲ ዝርዝር ውስጥ አስገብተናል ካለ በኋላ መሆኑ ተጠቁሟል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስና ታሊባን በመጪው የፊታችን ቅዳሜ ሳምንት በአውሮፓውያን ካቲት ሃያ ዘጠኝ ስምምነት እንደሚፈራረሙ ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮና ታሊባን በየበኩላቸው ባንዴ ባወጧቸው መግለጫዎች አስታውቀዋል። ይህ በዩናይትድ ስቴትስ ታሪክ ረጅሙ የሆነው ጦርነት እንዲያከትም መንገዱን የሚያመቻች የተባለው ስምምነት የዩናይትድ ስቴትስ ወታደሮች በምዕራፍ በምዕራፍ ሆነው ከ አፍጋኒስታን ይወጣሉ። በዚያ ለውጥ ታሊባን የአፍጋኒስታን ምድር ለሽብርተኝነት መጠቀሚያ እንዳይሆን ዋስትና ይሰጣል ተብሏል። ከሌሎቹ የአፍጋን ኃይሎችም ጋር ታሊባን የመልሶ እርቅ ሂደት ውስጥ እንዲሳተፍ ውሉ ይጠይቃል። ከስምምነቱ ፊርማ ስነ ስርዓት አስቀድሞ ከነገ ቅዳሜ እኩለሌሊት ጀምሮ ተግባራዊ የሚሆን የሰባት ቀን የህውከት ማር ገበያ ወቅትም እንደሚኖር ይህንንም ሁሉም የግጭቱ ተሳታፊ ወገኖች የዩናይትድ ስቴትስ ኃይሎች፣ ታሊባንና የአፍጋን የፀጥታ ኃይሎች ጨምሮ ያከብሩታል ተብሏል። ሆኖም ሁሉም ወገኖች ጥቃት ከተሰነዘረብን አጸፋ መመለስ መብታችን ነው ሲሉ ግልጽ አድርገዋል። የስምምነቱ ፊርማ ስነ ስርዓት ካታር ዋና ከተማ ዶሃ ላይ ነው የሚከናወነው። አንድ የዩናይትድ ስቴትስ የደህንነት ባለስልጣን ሩሲያ አሁንም በዩናይትድ ስቴትስ ፕሬዝደንታዊ ምርጫ እጇን እያስገባች ነች ሲሉ ለምክር ቤት አባላት። ትራምፕ ዋናውን የደህንነት ባለስልጣናቸውን አንስተው በሌላ ሊተኩ ተንቀሳቅሰዋል። በዋሽንግተን ፖስት እና ኒውዮርክ ታይምስ ጋዜጦች ትናንት ባወጧቸው ሪፖርቶች ለምክር ቤት ተወካዮች ገለጻ መደረጉን የሰሙት ትራምፕ በባለስልጣኖቻቸው ላይ እኔን ለማጥቃት ሊውል ይችላል ብለው የሰጉበትን መረጃ ሰጡ ብለው ተናደውባቸዋል። ትራምፕ በማግስቱ የብሔራዊ ደህንነት ተጠባባቂ ዲሬክተሩን ጆሴፍ መግዋየርን ወደ ጽህፈት ቤታቸው አስጠርተው ካነጋገሯቸው በኋላ በሌላ ሊተኳቸው ወስነዋል። ስሜን እንዳጠሩብኝ ያሉ አንድ ምንጭ እንዳሉት ፕሬዝደንቱ መግዋየርን ወርደውባቸዋል። ታይምስ ጋዜጣ በተከታተለው መሰረት ፕሬዝደንቱ የተናደዱ የተገኙት የጆሴፍ መግዋየር ዋና ረዳት ሸልቢ ፒርሰን ለዩናይትድ ስቴትስ ምክር ቤት አባላት ሩሲያውያኑ በመጪው ምርጫ ትረምፕን ለማስመረጥ በዘመቻዎች ጣልቃ እየገቡ ናቸው ሲሉ ተናግረዋል። ቪኦኤ ከደህንነት ተቋሙ መስሪያ ቤት ባለስልጣናት አስተያየት ለማግኘትም ሆነ ከዋይት ሀውስ መልስ ለማግኘት አልቻለም። ዲሞክራት የምክር ቤት ተወካዮች ግን ነገሩ እጅጉን አሳስቦናል ሲሉ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 13 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በዚህ ምሽት ስለ ሕዳሴ ግድብ፣ ስለ ድርድሩና ስለ አባይ ተፋሰስ እንነጋገራለን። እኛ ታሪካዊ መብት የሚለውን አናቀውሙም አንቀበልምም። ይሄ በብዙ መንገድ የተገለጸ ስለሆነ እዚህ ላይ የምንደራደርበት ነገር አይደለም። ይሄ በሁሉም መንግስታት ባለፉትም የተገለጸ ነው። አሁንም የተገለጸ ነው። ስለዚህ የእኛ ጉዳይ አይደለም። በሀገር ደረጃ አቋም የተገለጸበት ጉዳይ ነው። ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ብሔራዊ የበጎ ፈቃድ የማኅበረሰብ አገልግሎት መርሃ ግብር ለማስጀመር አስር ሺህ ወጣቶችን ወደ ሥልጠና እንደሚያስገባ የኢትዮጵያ የሰላም ሚኒስቴር ገልጿል። በመርሃ ግብሩ ላይ ለመሳተፍ አንድ መቶ አስራ ስድስት ሺህ ወጣቶች መመዝገባቸውን ሚኒስቴሩ አክሎ አስታውቋል። ሙክታር ጀማል ዝርዝሩን ይዟል። የፊትሪ ሰላም ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለህዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሙያ ኮሌጅ ተመርቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በበጎ ፍቃድ መስጫ ጊዜያቸው ከትውልድ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በስብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክቶሬት ጄኔራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም ማቅረቡ ለምን እንዳስፈለገ ጠቅሰዋል። ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል። ሁለተኛ በዛን ቀን የሚጠሩ ሁሉም በዚህ ፕሮግራም ኃላፊነት አለባቸው የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም ነገር ግን የተወሰነ አካላት ተገኝተው በዛ ዕለት ኃላፊነታቸውንም በዛውም ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው። በዚህ በበጎ ፍቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ ከ116 ሺ በላይ በጎ ፍቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል። በዚህ ዙር ለ10 ሺህ ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካን ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገባ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲኑሩ ተናግረዋል። ሶስት ነጥቦች ላይ እነዚህ ወጣቶች ትሬኒንግ ቢወስዱ የተሻለ ዜጋ የሆናሉ ወ ቅድም የነደፍ ነው አንደኛ ለሀገራቸው ፍቅር ያላቸው እና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው ሁለተኛ ፊዚካሊ ፊት የሆነ ከሱስ የጸዱ የነቁ ወጣቶችን ማምረት ነው ሶስተኛ ፐርሶናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ ምናልባት እስከ 14 የሚሆኑ ሊደርሺፕ ስትራቴጂክ ቲንኪንግ ማይንድ ሴት የተለያዩ የምንላቸው ፓኬጆችን በዚህ ሁለት ወር ውስጥ እነዚህ ወጣቶች ይወስዳሉ እነዚህ ኮርሶች ብቁ ያደረጋቸዋል ከተመረቁ በኋላ ስራ መይዙ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮቹ እንዲሆኑ። ማለት የበጎ ፈቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለአንድ ዓመት ከሁለት ወራት መሆኑን ተነግሯል። በአጠቃላይ ከአገልግሎት ጊዜ ውስጥ ሁለት ወራት በስልጠና ማዕከል የሚቆዩት መሆኑንም የተገለጸው ሴንትር ፎር አፍሪካን ሊደርሺፕ ስተዲን በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት ስምንት ዓመታት የአፍሪካ ሕብረት በጎ ፈቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ትምህርት ለኢትዮጵያ ወጣቶች እንደሚያካፍል ገልጿል። ሁላችሁ እንደምታወቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ ልምድ የሚ የስራ ልምድ የላቸው ስለሆነ እነሱ አይቀጥላቸው። ዩናይትድ ኔሽን ደግሞ ፕሮግራም በዩኤንቪ በሚባለው ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸውን እያገለገሉ እነሱ ደግሞ የስራ ባለልምድ እንዲሆኑ ማገዝ ነው ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዚዩሚያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው፣ ባለስራ ልምድ ሆኑ ማለት ነው። የስራ ኤቲክስ አላቸው፣ የስራ ዲስፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ፣ ይሻላሉ። ይህን በማድረጉ ይሄ ሚኒስቴር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክ ፎርስ ፈጠረ ማለት ነው። መቀጠር የሚችሉ ወጣቶች በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ አምስት ግለሰቦች በጎ ፍቃድ አምባሳደርነት ተሹመዋል። በሜሪጆይ አገልግሎት የምትታወቀዋ ሲስተር ዘቢደር ዘውዴ፣ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያሲን ኑሩ፣ ወይዘሮ ፊልሰን አብዱላሂ የተጠቀሱ ሲሆን ሌላው አምስተኛ ሰው ደግሞ በሚመጣው እሁድ መክፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን ነው የሚገልጹት። በእኛ ሀገር ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤቱን የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችን ውጤቱን እንፈልጋለን። ውጤቱን የሚገኝበትን መንገድ ግን አንፈልጋለን። ከዚህ አንፃር የበጎ ፈቃድ አገልግሎት ከፖለቲካ ከሃይማኖት፣ ከዘር ሳጥን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፈቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ከዛም ጋር ተያይዘው ደግሞ ብሔራዊ ኩራት የሚፈጥር ነው። እንደዚሁም ለወደፊት ኃላፊነት የሚሰማው ሀገሩን የሚወድ የችግር አካል ሳይሆን የመፍትሄ አካል መሆን የሚስማማው ማህበረሰብ ከመፍጠር አንጻር የበጎ ፈቃድ አገልግሎት በጣም ወሳኝና አስፈላጊ ነው። ይህ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከደህንነት ከግጭትና ማህበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላሙ የተሟላና ደስተኛ ዜጋን ለመፍጠር መሰረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። ለአሜሪካ ድምፅ ሙክታር ጀማለኝ ከአዲስ አበባ ር ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ ላይ ያስተላለፈው ውሳኔ አግባብ አይደለም ሲሉ የኦሮሚያ ክልል ሊቃነ ጳጳሳት ለጋዜጠኞች መግለጫ ሰጥተዋል። ፀሐይ ዳምጦ ዝርዝሩን ይዛለች ይካትት ዘጠኝ ሁለት ሺ አስራ ሁለት የኢትዮጵያ ኦርቶዶክስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ ላይ ያስተላለፈው ውሳኔ በቤተ ክርስቲያን ሕግ ልክ ስላልሆነ በሲኖዶሱ እንደ ኦሮሚያ ክልል ብፁዓን ሊቃነ ጳጳሳት ውግዘቱን ማንሳታችን እናሳውቃለን በማለት ማብራሪያ የሰጡት በሲኖዶሱ የደቡብ ምዕራብ ሸዋ ሀገረ ስብከት እና የምስራቅ አፍሪካ ሀገረ ስብከት ብፁዕ አቡነ ሰውረሪዎስ ናቸው። ህዝቡ በሚሰማው ቋንቋ ይማር፣ ያምልክ፣ ይጸልይ፣ ንስሐ ይግባ፣ ከኃጢአት ተጠብቀው የእግዚአብሔርን መንግስት ይውረስ ብሎ መጠየቅ ዶግማውንና ቀኖናውን ትውፊቱንም የሚጥስ ባለመሆኑና ይልቁንም የህዝቡ ጥያቄ በመሆኑ የቤተ ክርስቲያንንም አገልግሎት የሚያስፋፉ ስለሆነ በኦሮሚያ ቤተ ክህነት አመራሮች ላይ ተላለፈ የተባለው የስልጣነ ክህነትና የአገልግሎት እግድ ጥፋት ስለሌለባቸው እግዱን አንስተናል። በአዲስ አበባ ሀገረ ስብከት የካህናት አስተዳዳሪ ኃላፊ የሆኑት አባ ገብረ ኢየሱስ በበኩላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ያስተላለፈው ውሳኔ የኦሮሚያ ቤተ ክህነት አደራጅ ኮሚቴ አካሄድ ቤተክርስቲያኑን ያከፋፍላል በሚል ስጋት ነው ብሏል። ያለበት ያወገዘው ሰው የለም። ሲኖዶሱ ተሰብስቦ ያው አንዱ አጀንዳ የኦሮሚያ ቤተ ክህነት በዚህ በኦሮሚያው ግን ያው ክን ስልጣነ ክህነት ነው የያዘው ከዛው ድረስ እንዲመከሩ በአገር ሽማግሌዎች በአባ ገዳዎች እንዲመከሩና ቤተ ክርስቲያን ከመክፈል ይልቅ ቤተ ክርስቲያን ወደ አንድነት የምትመጣበትን ነገር እንዲፈጠር ነው ሲኖዶሱ አብዛኛው ሲወያይበት የቆየውና በወቅቱም ተጠርቶ እንዲጠየቁም የሚል ነበር ነበርና ነገር ግን ያው በዚህ ሰዓት ያው የሉ አደራጅ ኮሚቴው ወክሎ ማብራሪያ የሰጡት ልቃነ ጳጳሳት አደራጅ ኮሚቴው እየሰራ ያለው ስራ በቤተ ክርስቲያን ሕጉ የሚደገፍ ነው በማለት ገልጿል። ለአሜሪካ ድምጽ ጸሀይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ወደ ተከታዩ ዘገባ እናልፋለን። የአፍሪካ መንግስታት የየሀገሮቻቸውን ጸጥታና መረጋጋት ለመጠበቅ በሚያደርጓቸው ጥረቶች ሀገራቸው በምትሰጠው ድጋፍ እንደምትጸና የዩናይትድ ስቴትስ ወታደራዊ አዛዦች አረጋግጠዋል። አዲስ አበባ ውስጥ ሲካሄድ የቆየው ስምንተኛው የአፍሪካ የምድር ኃይሎች ጉባኤ ሲጠናቀቅ የአፍሪካ ወታደሮች ለሰብአዊ መብቶች አያያዝ ያላቸውን ክብር እንዲያሻሽሉ ጥሪ ቀርቦላቸዋል። መሐመድ ዩሱፍ ያጠናቀረው ዘገባ አለ። ትዝታ ብላችሁ ታቀርበዋለች። የአፍሪካና የአሜሪካ የጦር አዛዦች በዚህ ሳምንት ኢትዮጵያ ውስጥ ሲገናኙ የአፍሪካ ሀገሮችን ከሁከትና ካለመረጋጋት መጠበቅ በሚቻልባቸው መንገዶች ላይ ነበር የመከሩት። ቦኮ ሐራምና አልሸባብን የመሳሰሉ የሽብር ቡድኖች በቅርብ ዓመታት እያደረሱ ያሏቸው ጥቃቶች እየተለመዱ ከመምጣታቸው ባሻገር የወንጀል ቡድኖችም እየተንሰራፉና እያየሉ የመሆናቸው ነገር እጅግ አሳሳቢ መሆኑም ተወስቷል። እነዚህን ታጣቂ ቡድኖች ለመጋፈጥ ደግሞ አፍሪካ የተዘጋጀና ባለሙያ ጦር እንደሚያስፈልጋት የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀነራል ሮጀር ክላውተር አሳስበዋል። የነገ የደህንነት ጥያቄዎች የዛሬን አመራር ይሻሉ ብለዋል ጀነራል ክላውተር። በዚህ በአዲስ አበባው የምድር ጦር ኃይሎች ስብሰባ ላይ የ42 ሀገሮች አዛዦች ተገናኝተዋል። የዩናይትድ ስቴትስ ጦር የአፍሪቃ እዝ ከአልሸባብ ጋር ለሚጋፈጡት የትራምፕ አስተዳደር ግን ወደ ኋላ ሳያፈገፍግ አይቀርም እየተባለ ነው። ይሁን እንጂ አሜሪካ አፍሪቃን ጥላ ዘወር አትልም ብለዋል ጄኔራል ክራውተር ፈጡበት ጊዜ አንዳንድ የአፍሪቃ ኃይሎች የጭካኔ አድራጎቶችን እንደሚፈጽሙ፣ ጥቃት እንደሚያደርሱ ይህ ሁኔታም ወጣቶችን የውከትና የሽብር ቡድን ውጭት በበጎ ሁሉ መትጋት እንደሚኖርባቸው፣ ዋና ጽህፈት ቤቱ በርሊን ጀርመን የሆነው ሞሴኮን የሚባል የጸጥታ ጉዳዮች ተቋም ኃላፊና ተንታኝ ያን ሴንት ፒየር መክረዋል። ለአፍሪካ ደህንነት ሌላው ስጋት ሀገሮች ለስልጠና ለትጥቅና የሌሎች ሀገሮች ወይም የዓለም አቀፍ እርዳታ ጥገኛ መሆናቸው ጉዳይ መሆኑንም ፒየር ጠቁመዋል። ሌሎች ወይም ባዕዳን በአፍሪካ ኃይሎች ላይ የሚጭኗቸው የስትራቴጂ አቅጣጫዎች በበዛ ጊዜ ለሀገሮቹ የሚጥሙ እንደማይሆኑም ይናገራሉ። አመሰግናለሁ ትዝታ። ወደ ተከታዩ የመጽሔት ርዕስ እንለፍ። የጌዴኦ ዞንን በክልል የመደራጀት ጥያቄ የዞኑ ምክር ቤት ትናንት በጠራው አስቸኳይ ጉባኤ በሙሉ ድምፅ አጽድቆ ለደቡብ ክልል ምክር ቤት እንዲተላለፍ መወሰኑን ተከታዩ የዮናታን ዘብዴዎስ ዘገባ ይናገራል። የገዴኦ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ የምስራች ገመደ እንዳሉት የዞኑ ምክር ቤት በአካሄደው አስቸኳይ ጉባኤም የገዴኦ ብሔር በክልል የመደራጀት ጥያቄን በሙሉ ድምፅ አጽድቆ ለክልሉ ምክር ቤት እንዲቀርብ ውሳኔ አስተላልፏል። የጌዴኦ ብሔር በራሱ ክልል መንግስት ሆኖ የመደራጀት ጥያቄ ከዛሬ ሁለት መደበኛ ጉባኤ በፊት ጥያቄ ለምክር ቤቱ ቀርቦ ነበር። ይህንን ጥያቄ ምክር ቤቱ ለሚመለከተው ቋሚ ኮሚቴ መርቶ ጉዳዩን በጥናት መልክ ዋና ዋና ጉዳዮቹንና በአስፈላጊነቱም ጭምር እንዲሁም ደግሞ ጥያቄው የሕዝብ እንደሆነም ጭምር ውይይት ተደርጎ እንድመጣ ለቋሚ ኮሚቴ መርቶ ነበር። ቋሚ ኮሚቴዎችም እነዚህን ጥናት ካካሄዱ በኋላ ለምክር ቤቱ ሳመጡ ምክር ቤቱ ተቀብሎ እነዚህ ጉዳዮች አስፈጻሚ በየደረጃ ባለው ምክር ቤት እያስወሰነ ወደ ዞን ምክር ቤት እንዲያመጣ ነበር አቅጣጫ ያስቀመጠው። ስለዚህ አጠቃላይ ሕዝቡን አወያይተን በዚህ ጉዳይ በትክክልም ህዝቡ ያመነበት እና የኔ አጀንዳ ማለቱን ካረጋገጠ በኋላ በትናንትና በአሶካይ ጉባኤ በዞን ምክር ቤት ደረጃ እንድጸቅ ጠርቆ ለሚመለከተው ለደቡብ ክልል ምክር ቤት እንዲተላለፍ ውሳኔ ያስተላልፏል ማለት ነው። የገዲኦ ዞን ከደቡብ ክልል ጋር የሚያዋስ ነው ከሲዳማ ጋር የነበረው ወሰን ሲሆን የሲዳማ የክልል ምስረታ ከተጠናቀቀ በኋላ ዞኑ ከየትኛውም የደቡብ ክልል መዋቅር ጋር መልካም ምድራዊ ግንኙነት ስለማይኖረው እንደመነሻ ሀሳብ ቀርቧል ነው የተባለው። የሲዳማ ዞን በክልል የመደራጀት ጥያቄና የተሰጠው ምላሽ ህዝባቸውም ሆነ መንግስታቸውም በቅንነት እንደሚመለከተው ገልጠው የክልል ለክልል ትስስር ስለሚቋረጥ ዞኑ በክልል ለመደራጀት ያቀረበው ጥያቄ በልዩነት እንዲታይም ጠይቋል። በዋናነት የስዳሟን ጥያቄ መንግስት በዚህ መልክ መመለሱን እንደ ጥሩ ጎን ነው የምንወስደው። የህዝብ ጥያቄ መመለስ አለባቸው የሚለውን የእኛም ህዝብም የእኛ ምክር ቤትም ያምናል። ነገር ግን የእነሱ ጥያቄ ስመለስ ምናልባት ክልል ለክልል የነበረን የጂኦግራፊያዊ ትስስር በስዳማ በኩል ብቻ ነው። ሌሎቹ ኦልሞስት በኦሮሚያ መንግስት ክልል ስለሆነ ክልል ለክልል የነበረን ትስስር ይቋረጣልና በዚህ መነሻ ምናልባት የእኛ ዞን ለራሱ ክልል ሆኖ የመደራጀቱንም ጉዳይ እንደ አንድ እንደ መነሻ ክልል ጥያቄ ለማቅረብ እንደ መነሻ እነዚህ ጉዳዮች አስገዳጅ ሁኔታዎች ያደርጋሉ ብሎ ነው በዋናነት የተነሳ እነዚህ ጉዳዮች ላይ የገዶ ዞን ጉዳይ በልዩ ሁኔታ እንዲታይ የሚያደርጉ አስገዳጅ ሁኔታዎች ናቸው በሚልም ነው የገዶ ሕዝብ ዲሞክራሲያዊ ድርጅት ሊቀመንበር አቶ አለይሳ መንገሻም ድርጅታቸው ጉዳዩን ይከታተል እንደነበር ምክር ቤቱ ያስተላለፈ ውሳኔውም የህዝብ አጀንዳ መሆኑን ተናግሯል። በመሆኑም ህዝቡን ያሳተፈ ውይይትና ሁሉንም አካላትን ያቀፈ ውሳኔ እንዲተላለፍ ያስፈልጋል ነው ያሉትም። የህዝብም አጀንዳ ነበር። የኢትዮጵያ ፖለቲካ አንዱ እና ዋነኛ አጀንዳ ሆኖ በደቡብ የቆየ ጉዳይ ነው። አሁንም ከዚህ ውሳኔ አንጻር ጥያቄው ለደቡብ ክልል ምክር ቤት እንዲተላለፍ መወሰኑን እና ይተላለፈን መባሉን ሰምተናል። ቀጣዩ ህገ መንግስታዊ እርምጃ ምን መሆን አለበት የሚለውን ይህንን እርምጃ የሚወስደው አካል ከሌሎች ጉዳዩ ከሚያገባቸው አካላት ጋር እየተወያየ ተፈጻሚነቱን እውን እንዲያደርግና በህዝብ ፈቃድ ላይ የተመሰረተ እንዲሆን እንዲያደርግ የእኛ ጥሪ ነው። ትናንት በደቡብ ክልል ስልጠ ዞን ወራቤ ከተማ ተገኝተው ከስልጠ ዞን ህዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በክልል መደራጀትን በተመለከተ ለቀረበላቸው ጥያቄ በብሔር ብሔረሰቦች ቁጥር የሚደራጅ ክልል እንደማይኖር ነገር ግን የህዝብን ፍላጎት መሰረት ያደረገ ራስን በራስ የማስተዳደር መብት እንደሚከበርም ተናግሯል። እርግጠኛ መሆን ባልቻሉት ንግግራቸውም የደቡብ ክልል በትንሹ በአራትና አምስት የክልል መዋቅሮች ሊደራጅ እንደሚችል ጠቁመዋል። ደቡብ ላይ በየቦታው ወረዳ ወረዳ ሲባል እነዛ ጥያቄውን የሚያጫጭሩ ሰዎች ሊሾሙ ይችላል፣ ኮብራ ሊያገኙ ይችላል። ለህዝብ ግን አይጠቅምም፣ እመኑኛ አይጠቅምም። መንግስት ላይ ድሪቶ የለጠፍን ብናሰፋው በሌለ ሀብት የሚጠቅም ነገር አይደለም። በእርግጠኛ ነግራችሁ ደቡብ ላይ ሀምሳ ስድስት ክልል አንፈጥርም። በዚህ እርግጠኛ ነኝ። ግን ሁለት ነው ሶስት ነው አምስት ነው አላውቅም። ተጠንቶ ሲመጣ ለእናንተ የሚጠቅም አንድ መሆናችን መደመራችን የማያበላሽ በጋራ ማደጋችን የማያበላሽ አሁን የታዩ ስህተት የሚያርም ከሆነ ደግሞ በጣም ለመቀበል ዝግጁ ነኝ። ውሳኔ ሕዝብ አካሄደው በክልል ለመደራጀት የሚያስችለውን ድምፅ ያገኘውን ስላማን እንዲሁም አሁን በአዲስ መልክ ጥያቄ ያቀረበውን የገድኦን ዞን ጨምሮ በደቡብ ክልል በክልል ለመደራጀት ጥያቄ ያቀረበው ዞኖች ቁጥር 13 ደርሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ። ዮናታን፣ ወደ ተከታዩ የመጽሔት ርዕስ እንለፍ። ኮሮና ቫይረስ የተገኘባቸው ሀገሮች ወረርሽኙን ለመከላከልና ብሎም ለማጥፋት እንዲቻል አብረውት እንዲሰሩ የዓለም የጤና ድርጅት እየጎተጎተ ነው። የጅሉታ በሁን ዘገባ ትዝታ በላቸው ታቀርበዋለች። የዓለም ጤና ድርጅት ትላንት ባደረገው ጋዜጣዊ ጉባኤ ኮሮና ቫይረስ እንዳይስፋፋ መግታትና ብሎም ማጥፋት እንደሚያስፈልግ በአጽንኦት አስገንዝቧል። የድርጅቱ ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም ኮሮና ቫይረስ ዋናው የህዝብ ጠላት ነው ብለዋል። ቻይና 74675 የኮሮና ቫይረስ ህሙማን እንዳሉና 2121 እንደሞቱ ለዓለም የጤና ድርጅት አስታውቃለች። ከቻይና የሚደርሰው አሃዝ አዲስ ለኮሮና ቫይረስ መጋለጥ እየቀነሰ መሆኑን ያሳያል። ይህ ዝንባሌ ያበረታታናል። ችላ የሚባልበት ጊዜ ግን አይደለም። በሽታው በርካታ ሀገሮች እንደገባም ገልጸዋል። አውትሳይድ ቻይና ደር አር ናው 1076 ኬዘስ ኢን 26 ካንትሪስ። በአሁኑ ወቅት ከቻይና ውጪ በ26 ሀገሮች ውስጥ 1076 የሚሆኑ ሰዎች ለቫይረሱ መጋለጣቸው ተረጋግጠዋል። ከቻይና ውጪ ቫይረሱ ከተገኘባቸው ሰዎች ከግማሽ በላይ የሚሆኑት ዳያመንድ ፕሪንስስ በተባለችው ዳይመንድ ፕሪንስስ በተባለችው መርከብ ውስጥ ያሉ ተሳፋሪዎች ናቸው ብለዋል። ከመርከቢቱ ላይ የመጀመሪያዎቹ ተሳፋሪዎች ወጥተዋል። ቫይረሱ እንዳለባቸው ከተረጋገጠ ሰዎች ጋር ያልተነካኩ ባለፉት 14 ቀናት ውስጥም የመታመም ምልክትና ስሜት ያልታየባቸው ተመርምረው ቫይረሱ ያልተገኘባቸው ናቸው። ተሳፋሪዎቹ ከመርከቢቱ ከወጡ በኋላ ለ14 ቀናት ያህል ከቤታቸው እንዳይወጡና የሰውነታቸውን ሙቀትም እንዲከታተሉ ጃፓን መክራለች። ስጋት ያደረባቸው ተሳፋሪዎች ካሉ በስልክ ለማሳወቅ እንዲችሉ ጃፓን ልዩ ቀጥታ የስልክ መስመር ከፍታለች። ከአንድ ቀን በፊት እስላማዊት ሪፐብሊክ ኢራን አምስት ቫይረሱ የያዛቸው ሰዎች መገኘታቸውን፣ ሁለት መሞታቸውን አስታውቃለች። በደቡብ ኮሪያ ደግሞ ከአንድ መቶ በላይ በቫይረሱ የተያዙ መኖራቸው ታውቋል። የዓለም ጤና ድርጅት የአስቸኳይ ሕክምና ፕሮግራም ኃላፊ ኦሊቨር ሞርጋን ያብራራሉ The number of cases in uh, South Korea reported today are actually from several distinct ደቡብ ኮሪያ ውስጥ አሉ የተባሉት ህሙማን የተገኙት በተለያዩ አካባቢዎች ነው። የሀገሪቱ ባለስልጣኖች በቅርብ እየተከታተሉት ነው። የዓለም ጤና ድርጅት የኮሮና ቫይረስ ሁኔታን ከመከታተል ሌላ ዋና ሚናው በዓለም ደረጃ ለማስተባበር ሲል ከሀገሮችና ከአጋሮች ጋር መስራት መሆኑን ዶክተር ቴዎድሮስ አድሃኖም ገልጸዋል። As you know, a WHO-led international team of experts is now on the ground in China. እንደምታውቁት የዓለም የጤና ድርጅት ዓለም አቀፍ የባለሙያዎች ቡድንን ይመራል። በአሁኑ ወቅት ቻይና ይገኛል። ስለማናውቃቸው ነገሮች ምላሽ ለማግኘት በምናደርገው ጥረት ከቻይናውያን ጋር እየሰራን ነው። ስለ ቫይረሱ የመዛመት ሁኔታና ቻይና እስካሁን ባለው ጊዜ የወሰደቻቸው እርምጃዎች ያስገኙትን ውጤት ያካትታል። የዓለም ጤና ድርጅት የጥናትና የልማት ቡድን ለቫይረሱ ሕክምና ሊያገለግል የሚችል መድኃኒት እየቀመመ ነው። የዓለም ጤና ድርጅት የጤና ጣቢያ ፕሮግራም ሐኪም ዶክተር ጃነት ዲያዝ ያብራራሉ። So, at this moment in time, there is no proven effective treatment for COVID 19. <inaudible> <inaudible> ነው ያሉት ዶክተሯ የዓለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አዳኖም ከቻይና ውጭ ያለው የኮሮና ቫይረስ ብዛት በአንጻራዊነት ሲታይ መስፋፋት ለመቆጣጠር የዓለም አቀፍ ማህበረሰብ ትብብር ጥሪ አድርገዋል። አመሰግናለሁ ትዝታ ለዘገባው። በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት ከምሽቱ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 2 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። በአህዱ ራዲዮ ዘጠና አራት ነጥብ ሦስት ላይ በቀጥታ ልታዳምጡን ትችላላችሁ። በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር እንዲሁም በሌሎችም የማኅበራዊ መገናኛዎች ላይ አት ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናውም እንዲሁም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንደዚሁ ዝግጅቶቻችንን በቀላሉ ልትከታተሉ ትችላላችሁ። አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሆኗል። አዲስ አበባ ላይ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅታየ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተነኝ። አብረናችሁ እስከ ምሽቱ አራት ሰዓት እንቀጥላለን። ተከታዩ ዘገባ ወደ ሐዋሳ ይወስደናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ኃይሎችና ብልጽግና ፓርቲን ለማበረታታት ያለመ ነው የተባለ ሰልፍ በሲዳማ የቀጣላ ባህላዊ ሥርዓት ታጅቦ ዛሬ ሐዋሳ ውስጥ ተካሂዷል። ዮናታን ዝብዲዎስ ተከታትሎታል። ይህ ዛሬ በአዋሳ ከተማ በአዋሳ ዓለም አቀፍ ስታዲየም ከፍ ብሎ ሲደመጥ ያረፈደ ለጠቅላይ ሚኒስትር አብይ አህመድ ለለውጡ ኃይሎችና ለፓርቲያቸው ብልጽግና ድጋፍና ውዳሴ የዋሉ ድምጾች ናቸው። በርካታ ቁጥር ያላቸው ሰልፈኞች ማልደው 12 ሰዓት በሐዋሳ ዓለም አቀፍ ስታዲየም የተገኙ ሲሆን ለጠቅላይ ሚኒስትር አብይ አህመድና ለለውጡ ኃይል እንዲሁም ለብልጽግና ፓርቲ በተጠራው የድጋፍ ሰልፍ ለውጡና የለውጡ መሪዎችን የሚያወድሱና የሚያበረታቱ በርካታ መፈክሮች ተሰምተዋል። የስዳማ በክልል የመደራጀት ጥያቄ መመለሱ የለውጡ ትሩፋት ነው። ጠቅላይ ሚኒስትር አብይ አህመድና የብልጽግና ፓርቲ ለሀገራችን ድልውናና ለህዝቦች ቤት መሻሻል ያለውን ራዕይ እንደግፋለን። ለውጡን ለመቀልበስ የሚፈልጉ ኃይሎችን እንቃወማለን። ሀገራችንን ከመበታተንና ከእልቂት ያዳነው ለውጡ ነው። እኛ የስዳማ ህዝብና የአዋሳ ከተማ ነዋሪዎች ከጠቅላይ ሚኒስትር አብይ አህመድ ጎን እንቆማለን የሚሉና ሌሎች ቁጥራቸው የበዛ መፈክሮችን ይዘው ወጥተው ሰልፈኞቹ ድጋፋቸውን ገልጠዋል። ከሰልፈኞቹ መካከል አንዱ የሆኑት አቶ ዳንኤል ካሳ አብይ አህመድና የብልጽግና ፓርቲ ለመደገፍ ሰልፍ መውጣታቸውን ተናግሯል። ዶክተር አብይ በሀገሪቱ ላይ እያመጣ ያለውን መልካም አስተዳደር ስርዓቱን ለመደገፍ አነሳስቶናል። ከኛም አንጻር ስታይ ሲዳማ ለመቶ ሰላሳ አመት ታገል የቆየውን የሲዳማ ክልል የመሆን ጥያቄን በተገቢው የህዝቡን ፍላጎት መሰረት ባደረገ መልኩ በመመለሳቸው ሲዳማ አጋሪነቱን ለማሳየት ነው ለመንግስት ወቅቱ አንድነት የሚያስፈልገን ጊዜ ነው ብሏል አቶ ዳንኤል ሰንበት ሰልፉን የወጣሁት በምክንያት ነው ሲሉ ተናግሯል። አጠቃላይ በሲዳማ ዞንና በአዋሳ ከተማ ውስጥ የምንገኝ ህብረተሰቦች በሙሉ ዛሬ የሱን ድጋፍ ለማድረግ እሱን ራዕይ የሱን ተልዕኮ የሱን እሴትን ተከትለን እሱ ያመጣው ነው ፓርቲን ደግፈን ለሀገሪቷ የሚጠቅመውን መሆኑን ስለተረዳን ለዚህ ድጋፍ ለመሆን ነው የመጣው። በሰልፉ የአሜሪካን ድምጽ ራዲዮ ያገኘው ወጣት ነጃ ብርህምም ጠቅላይ ሚኒስትር አብይ አህመድን የምንደግፋቸው እውነተኛ ስለሆኑና ለህዝብ ዝቅ ብለው ስለሚሰሩ ነው ብሏል በኋላ የብሔር ብሔረሰቦችን የክልል ጥያቄዎችን ሰው የሚፈልገውን ነገር ሁሉ የመለሰ የሰራ ገባ። ቀን ማታ ሳይል አንድ ቀን ሳያርፍ የሚሰራ እኔ ለስራ የተፈጠረ ሰው ብዬ ነው። በጣም ለለውጥ ለስራ ትክክለኛ ውሸት የለበትም ገብቷል። ያሰበውን ነገር እናት አባቶችን ያመሰገን ሃይማኖትን ማክበር አለብን ያለ ነው። ውሸት አያውራም። እውነቱን አውርቶ መሬት ወርዶ አካፋ ይዛል፣ አፈር ይዛል። ገባ። ነገ ቀን እሞታለሁ ብሎ የሚያስብ ሰው፣ እሞታለሁ ብሎ የሚያስብ ሰው ደግሞ ሁሌም እውነትን ይሰራል ብዬ ነው ለዚህ ነው የምደግፈው። እሱን ለመደገፍ ነው ስራዬን የቀረው። ዛሬ እንደዚህ አይነት አመለካከት ያላቸውን ሰዎች የደገፍነ ወደፊት ጥሩ ጥሩ ነገር የሚያመጡልን ለኢትዮጵያ ጥሩ ነገር የሚያመጡልን ሰዎች ሳተላይቷን ያው በአብይ ዘመን ያየ ነው ገባ ድሮ በወሬ ደረጃ ነበር። አሁን ብዙ ነገሮችን ዶላር ኢትዮጵያ እንድታገኝ በየሀገሩ የታሰሩትን ታስሮ የሚሰቃየት እዳ ያለባቸው ያሰረዘ ነው ዝቅ ብሎ የሰራ እናት አባቶችን ያከበረ የሚንቀሳቀስ መሪ በህይወቴ ይህንን ያየሁት ለዓለም ተምሳሌ ትሆናል ብዬ ነው የማስበው። የአዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ በሰልፉ ተገኝተው መልእክት አስተላልፈዋል። የአለማንም ግፍትና ቀስቃሽነት የተደረገ ባሉት ሰልፍ ቃላቸውን ሲያሰሙ ጠቅላይ ሚኒስትር አብይ አህመድ አገሪቱን ከመበታተን አደጋ ታድገዋል ብሏል። በዲሞክራሲ ጦት የመናገርና የመደራጀት ሀሳብን በነፃነት የመግለጽ መብት የተነፈገውን ህዝባችንን ነጻ በማውጣት ሀሳቡንና ነጻነቱን የሚገልጽበት ዲሞክራሲያዊ ዳርን ፈጥረዋል። ሰላማዊ ትግል የማካሄድ እድል ካላላገኙት ተፎካካሪ ፓርቲዎች በር ከፍተዋል። በሀገራት መካከል እርቅና ሰላምን አውርደዋል። በልዩነት መካከል አንድነትን ሰብከዋል። የአካልና የህሊና እስረኞችን ነጻ እንዲወጡ አድርገዋል። በአጠቃላይ የጦርነትና የክብበት አማራጭን በመናት የድርድርና የሰላም አማራጭን አውጀዋል። ጠቅላይ ሚኒስትር አብይ አህመድ በምስራቅ አፍሪካ በሰሯቸው የሰላምና የእርቅ ስራዎች ኢትዮጵያን በዓለም መድረክ ከፍ አድርጓል ያሉት ምክትል ከንቲባው ለጠቅላይ ሚኒስትር አብይ አህመድ ታላቅ አክብሮትና ምስጋና ይገባቸዋል፣ ነው ያሉትም። የስዳማ የዘመናት ጥያቄ እንዲመለስ ጠቅላይ ሚኒስትሩ የተጫወቱት ሚና ከፍተኛ መሆኑንም አቶ ጥራቱ ተናግረዋል። ኢትዮጵያ የጋራ ቤታችን ነች ያሉት የስዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞም አንድነታችን ኩራታችን ነው ብሏል። ባለፉት 27 ዓመታት እድገት የተመዘገበ ቢሆንም የተደራጁ ቡድኖች የሀገር ሀብት በዝብዘው እውነተኛ የፌዴራሊዝም ስርዓት አጥፍተው፣ ራስን በራስ የማስተዳደር መብት ነፍገውና የህዝቦችን ሰብአውና ዲሞክራሲያዊ ነጻነት ጥሰው አገሪቱን ለችግር ባጋለጡበት አስቸጋሪ ጊዜ ወደ ስልጣን የመጡ ጠቅላይ ሚኒስትር አብይ አህመድና የለውጡ ኃይሎች አገሪቷን ከጥፋት አድነዋል ብለዋል። የሲዳማን ሕዝብ ለዘመናት ዋጋ አስከፍል ነበር ያሉትን በክልል መደራጀት ጥያቄም ሕገ መንግስታዊ ምላሽ ያገኘው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ መሆኑም ተናግሯል። ምስጋና ለፈጣሪና ለክብር ዶክተር አብይ አሕመድ ይድረሳቸው ችና የሲዳማ ዘመን ተሻጋሪ ጥያቄ በህግ መሰረት ምላሽ ያገኘው በዚህ በለውጡ ሂደት እንደሆነ አስተዋያሉት እንረዳለን። አስተዋይ ያሉት የሲዳማ ህዝብና ከሲዳማ ጋር የሚኖሩ ብሔር ብሔረሰቦች ከለውጡ ያገኙትን ጥቅም ጠንቅቀው ስለሚያውቁ ከሰሜንና ከመሀል ሀገር አካባቢያችን የብጥብጥና የትርምስ ቀጠና ለማድረግ የቋመጣችሁ ቡድኖች አላስፈላጊ ወጪ እንዳታወጡ የዛሬው ድጋፍ ሰልፍ በቂ መልእክት ያስተላልፍላቸዋል ብያሀም ናለው ሲሉ የተደመጡት አቶ ደስታ የሲዳማ ጥያቄም በተጀመረው መልክ በሰላማዊ መንገድ እንደምጠናቀቅ እናምናለን ብለዋል። ህዝባችን የዘመናት ጥያቄ በለውጡ እንደተመለሰ ሁሉ አሁንም የቀረ ጉዳይ ቢኖር መንግስትን በመስማት ህዝባችን በልማቱ ላይ እየተጋ በለውጡ መንግስታችንና በአስተዋዩ መሪያችን ብቻ እንደሚጠናቀቅ እናምናለን። ዛሬ በአዋሳ ከተማ ተደረገው የጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ ቁጥራቸው በአስር ሺዎች የሚቆጠሩ ህዝቦች የተሳተፉበት ሲሆን ይህ ሰልፍ የተደረገው ለብሔራዊ ምርጫ ጥቂት ወራት ሲቀሩት ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን። ተከታዩ ዘገባ ወደ ሐረር ይወስደናል። ሐረር ከተማ ውስጥ ለጎዳና ሕይወት የተጋለጡ ሰዎች አምራች ዜጋ እንዲሆኑ ለማድረግ ጥረት እያደረገ መሆኑን የሐረሪ ክልል አስታውቋል። አዲስ ቸኮል ዝርዝሩን ይዟል። የሐረሪ ክልል የሰላምና ጸጥታ አስተዳደር ቢሮ ኃላፊ የሆኑት አቶ ናስር ዩያ ለጋዜጠኞች በሰጡት መግለጫ እንዳስታወቁት የጎዳና ተዳዳሪዎችን ሰብስቦ ወደ አንድ ማዕከል በማስገባት አስፈላጊው ስልጠና እንዲያገኙ እያደረግን ነው ብለዋል። ጎዳና የምተዳደሩ ልጆች በርካታ ጊዜ እዚህ አካባቢ ለጸጥታም ለሌላም ለተለያዩ ሱሶችም የተጋለጹ እንደ ዜጋ የቀጣዩ ሂጣ ፋንታ የተጨለመበት ሁኔታ ነው የነበረው። ከዚህ እንደ ጸጥታ ቢሮ የጸጥታ አካል ጋር ተቀናጅተን የእነዚህን ሰዎች ለጸጥታ ብቻ ሳይሆን ሂጣፋንታውን ፋንታውን እንቀይር፣ ለቀጣይ ጥሩ ዜጋ እንፈጠረው፣ ከጥፋት ወደ ልማት ሀይል እናደርገው። ሁሉ ነገር መቀየር የምችለው አመራር ነው አመራር ቁርጠኝነት ካለ ሰብአውነት ካለ የምንመራ ሕዝብ ውስጥ አንዱ እነሱ ናቸው። እድል አድርጎ አይደለም መንገድ ላይ የወጡት የእነሱን እድል የሚያስተካከለ ጠብቶ ነው። ለዚህ እንደ ጸጥታ ቢሮ እና ከኛ ጋር ያሉት ፖሊስ ኮሚሽን ጋር ተባብረን ወደ ሰልጠና ወደ ማዕከል ያስገባንበት ሁኔታ አለ። ስልጠናው የጎዳና ተዳዳሪዎችን ከሱስ የመለየትና አስፈላጊውን የስነ ልቦና ድጋፍ በማድረግ አምራች ዜጋ እንዲሆኑ ያስችላል ብለው እንደሚጠብቁ አቶ ናስር ገልጸዋል። ስልጠናው ከሐረማያ ዩኒቨርሲቲ ጋር በመተባበር እየተሰጠን የሚሉት አቶ ናስር ስልጠናውን እየወሰዱ ያሉትም ሁለት መቶ ሰማኒያ ገደማ ጎዳና ተዳዳሪዎች መሆናቸውን ገልጸዋል። ከሐረማያ ዩኒቨርሲቲ ጋር ተባብረን ስልጠና ያሰጠንበት ሁኔታዎች ነው ያሉት። አሁን ጥሩ ሂደት ላይ ነው ያሉት። ትምህርቱ ሳምንት ሆኗል። ከጀመሩት ወደ ሶስት መቶ ሀያ ነው የነበሩት። እንደ አጋጣሚ ከያዝን በኋላ ቤተሰብ መጥቶ አርባ ስድስት አካባቢ የወሰዱበት ሁኔታዎች አሉ። ወደ ቤተሰብ የተቀላቀለበት ሁኔታ አለ። ሁለት መቶ ሰማኒያ አካባቢ አሁንም የእኛ ጋር ነው ያለው። የተለያዩ ድርጅቶች ጋር በመተባበር የሳይኮን ትምህርት የሰጠ ነው። አሁን ከሱስ ከለየን ሕፃኖች ወደ ሕብረተሰብ መመለስ የሚችሉን ከሕብረተሰብ ጋር የመቀላቀል ስራ የመሰራት ስራ ነው የምንሰራ ትላልቆች የቀጣይ ህፃ ፋንታን ማስትሽ ወይም ከሱስ ሳይሆን ወደ ሀብት የምንቀይርበት ሁኔታ እንፈጥራለን ብለን በቁርጠኝነት እየሰራ ነዋለን። የስልጠና ማዕከሉን የክልሉ ርዕሰ መስተዳድር አቶ ወርድን በድሪም ሄደው መጎብኘታቸው ተገልጿል። በስልጠናው እየተሳተፉ ያሉት የጎዳና ተዳዳሪዎችም ስልጠናው ከሱስ ለመላቀቅ እየረዳቸው መሆኑን ይገልጻሉ። ወጣቱ አብዲጀባር እንዲህ ይላል። በጎዳና ህይወት አሁን አንድ አመት ነው። ውስጥ እናቴ ነው ከአገሬ ያመጣችኝ። ገር አባቴ ጋር ተጣልቼ ወደ ጎዳና የወጣሁት። ውጭ እያለን በጣም መጥፎ ነገር ነበር። ማሽም እንጠጣለን፣ ሲጃራ እንጠጣለን። በቃ ሁሉም ነገር እናደርጋለን። ፈርሾም እየቀራ ብርጭቆስ እየቀራም እንጠጣለን ማለት ነው። የቀራ ማለት ነው። ማሽ የሚጠጣበት ገንዘብ ካጠር አንድ በጃጅ ነው ወይሰርቀን እንገዛለን ነበር። እዚህ ከገባ በኋላ በጣም ደስ ይላል። ምግቡም ደስ ብሎኛል። ተምሬ በቃ የሆነ ነገር ላይ ማደረስ እናቴን ከፍ ማድረግ እኔም ከፍ ማለት ይፈልጋለሁ ማለት ነው። አሰፋ ስለሺ የተባለ የጎዳና ተዳዳሪም ተመሳሳይ ተስፋ አለው። እኔ ስሜ አሰፋ ስለሺ ይባላል። የመጣሁት ከባሌ ጎባ ነው። እዚህ የሐረር ከተማ ውስጥ ለብዙ ጊዜ ቆይቻለሁ ለአንድ ለስድስት አመት። በዚህ በስድስት አመት ውስጥ አራቱን አመት በስራ ላይ ነው ያሳለፍኩት ሁለትን አመት ደግሞ ህመምም ስለነበረብኝ መስራትም ስላልቻልኩኝ ያው በጎዳና ህይወት ላይ ነው ያለሁት። የተገኘውን እየበላሁኝ የተገኘውን እየጠጣሁ ነው። ብዙውን ጊዜ በረንዳ ላይ ነው የምተኛው። እዛ ሚካኤል አካባቢ፣ ስላሴ አካባቢ፣ እዛው ስላሴው አካባቢ ነው የምተኛው የነበረው እና ብዙ ውጪ በምትተኛበት ሰዓት ላይ ጎዳና ስትሆን ደግሞ ብዙ አመሎች አሉ። እኔ በዚህ አጋጣሚ ጫት እንኳን ሱስ የለብኝም። ሲጋራ አጨሳለሁ። እንደገና ደግሞ አረቄ በጣም ተጠቃሚ ነኝ። በአጋጣሚ እዛው ስላሴ በተኛውበት ነው የተያዝኩትም። ከዛ ከመጣው በኋላ እዛ ጣቢያ ሸንኮር ጣቢያ አንድ ቀን ያድር ነው። በሁለተኛው ቀን ወደዚህ የመጣ ነው። ስልጠናው መጀመሪያ አካባቢ ያለመቀበል ሀሳቡም ነበረን። ብዙ ረብሻን ብጥብጥም ነበረ። የእውነትም መስሎ አልታየንም ነበረ። በሂደት በሂደት ግን አስተማሪዎቹ ለእኛ የነበራቸው ትልቅ ትኩረት እንዲያምኑን እስከ መሓላ ድረስ ወላይ ለአዚም ከሪም እያለ ነበር ያስተማረን አንደኛው፣ በተለይ ከልባቸው እንደሆነ አረጋግጠናል። እዚህ አሁን ለደረስንበት የእነሱ ትልቅ ትልቅ ትልቅ ሚና ተጫውተዋል። እዚህ ደግሞ ባህሪያችንን አስተካክለን የወደፊት ዓላማችን ምን እንደሚሆን በየጊዜው እየበሰለን እንድንመጣ አድርገውናል። ከነሱ ብዙ ትምህርትና እውቀት አግኝተናል። አሁን እኔ ባለኝ ሀሳብ መሰረት ከዚህ ስልጠና ወጥተን የራሳችንን የሆነ ስራ ሰርተን አገርንም ወገንንም የምንገነባ የምንጠቅም ዜጎች እንደምንሆን ሙሉ በሙሉ እርግጠኝነት መናገር እችላለሁ። በሐረሪ ክልል በቅርቡ የጥምቀት በዓልን ተከትሎ በተነሳው ረብሻና ግጭት የጎዳና ተዳዳሪዎችም የራሳቸው አፍራሽ ሚና ነበራቸው ብሎ የሚያምኑ የከተማ ነዋሪዎች በርካታ ናቸው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ፣ ወደ ተከታዩ ጉዳይ እናልፋለን። የአባይ እና የሕዳሴ ጉዳይ ነው። በሕዳሴ ግድብ ላይ ዋሽንግተን ውስጥ እየተካሄደ ያለው ድርድር ለጊዜው መቋረጡ ተሰምቷል። የኢትዮጵያ ተደራዳሪዎች አልጣሙንም ባሏቸው አዝማሚያዎች ምክንያት ነው ንግግሩን አቋርጠው ወደ ሀገራቸው የሄዱት። በታዛቢነት እየተገኘች እንደሆነ ያሳወቀችው ዩናይትድ ስቴትስ የወገኖቹ ድርድሮች አበረታች ሆነው መቆየታቸውን ቀደም ሲል መግለጿ ይታወሳል። እንግዲህ ምን ይጠበቃል? ለመሆኑ ይህ የአባይ ታሪካዊ ዳራ ምንድን ነው? የዛሬ ዓለም አቀፍ ሁኔታዎች፣ የኢትዮጵያ የሱዳንና የግብፅ ግንኙነቶች ምን ይመስላሉ? የሰሞኑስ ድርድር አካሄድና ይዘት ምንድን ነው? ሰሞኑን የተለያዩ ባለሙያዎችንና ባለሥልጣናትን ከሁሉም ሀገሮችና አካባቢዎች እየጋበዝን እያቀረብንላችሁ ነን። እንቀጥላለን። ለዛሬ ላለፉት በርካታ ዓመታት ከአባይ ጉዳይ ያልተለዩትን አቶ ጌዲዮን አስፋውን ጋብዣ አለሁ። መሐንዲስም ናቸው። የዛሬ ቦታቸውን ይነግሩናል። እኔ የኢትዮጵያ ኤክስፐርቶች ፓናል የሚባል አለ፣ የእሱ ሰብሳቢ ነኝ እና ለረጅም ጊዜ በዚህ በሶስትዮሽ ድርድር ውስጥ ባለፈው ሶስት ዓመት ለሚኒስትሮቹ እንደ አማካሪ ሆኜ በድርድር ውስጥ እየተሳተፍኩ ያለውን በጣም አመሰግናለሁ። እንግዲህ አቶ ጌዲዮን እኔ እስከማውቀው ድረስ በዚህ በህዳሴ ግድብ ጉዳይ ብቻ ሳይሆን ከናይል ተፋሰስ ሀገሮች ድርጅትም ጋርም እንደዚሁ የቀረበ ግንኙነት አሎት እና ስለ እሱ እስኪ ትንሽ አጫውቱኝ ከዛ እንነሳ። ምንድን ነው ይሄ የናይል ተፋሰስ ሀገሮች ኢኒሽቲቭ ወይም ናይል ቤዚን ኢኒሽቲቭ የሚባለው? እንግዲህ የናይል ቤዚን ተፋሰስ በ1999 አካባቢ ሀገራቱ የትብብር አቅጣጫ ለማስያዝ የጀመሩት ነው። ከብዙ አካባቢ ድጋፍም ነበረው። እንደሚታወቀው በዚህ በናይል ተፋሰሱ ስምምነት ያላቸው ሀገሮች ግብፅና ሱዳን ብቻ ናቸው። ይኸውም ሙሉ የናይልን ፍሰት ለሁለቱ መቶ ፐርሰንቱን ተካፍለው ሌሎች ሀገሮች ምንም ድርሻ እንደሌላቸው የሚያመለክት ታሪካዊ መብት የሚሉት ጉዳይ ነበረ። ስለዚህ ሌሎቹ ሀገሮች ሲጀምሩ እንዳውም ግብፅም ሱዳንም አብረው የነበሩበት ሁኔታ ነበረ። ይህን ትብብር መስመር ለማስያዝ ከዛ በፊት ኡዱንጉ፣ ሌሎችም ቴኮናይል እንደዚህ የመሳሰሉ የትብብር ማዕቀፎች ነበሩ። ግን መጨረሻ ላይ ይህን ነገር ገፍቶ ወደ ናይል ቤዝን ኢኒሽቲቭ የመጣው ከአስራ ዘጠኝ ዘጠና ዘጠኝ ጀምሮ ለአስር አመት ያህል ውይይት ተካሂዶ ጥረቱ የናይል ቤዝንን ኮሚሽን ለማቋቋም ስለነበረ የ ኮኦፕሬቲቭ ፍሬምወርክ የትብብር ማዕቀፍ ተደራድረው የትብብር ማዕቀፉን ሁሉም ሀገሮች ግብፅም ሱዳንም ነበሩ። በዚህ ድርድሩ መጨረሻ ላይ ታሪካዊ መብታችን በዚህ ማዕቀፍ ውስጥ ይካተትልን ስላሉ በዛ ስምምነት ባለመድረስ ሁለቱ ሀገሮች ከትብብር ማዕቀፉ ወጥተዋል። ሌሎቹ ዘጠኝ ሀገሮች እንግዲህ በዚህ ትብብር ማዕቀፍ ውስጥ አሉ። ወደ ስድስት ሀገሮች ፈርመዋል። አሁን መጨረሻ ላይ ዩጋንዳ አራተኛ ሀገር በፓርላማ ራቲፋይ ወይም ማጸደቅ ተችሏል። ስለዚህ ሁለት ተጨማሪ ሀገሮች በፓርላማቸው ቢያስፈድቁ የዚህ የትብብር ማዕቀፉ የዓለም አቀፍ ወይም ኢንተርናሽናል ውል ሆኖ ይመዘገባል ማለት እና ሲሆን ሁለቱ ሀገሮች በአስራ ዘጠኝ መቶ ሀምሳ ዘጠኝ የተፈረሙትን ውድቅ ያደርጋል ማለት ነው። ናይል ቤዚን ኢኒሽቲቭ በሺ ዘጠኝ መቶ ዘጠና ዘጠኝ አመተ ምህረት ነው ሲሉኝ፣ በአውሮፓ አቆጣጠር ማለት ነው። በአውሮፓ አቆጣጠር ነው በሺ ዘጠኝ መቶ ዘጠና አንድ ማለት ነው። በኢትዮጵያ የሚሆነው ዘጠና ዘጠና አንድ እንደዛ ነው። አዎ። እና ከዛ ጀምሮ የአስራ ሶስት አመት ያህል ድርድር ነው የተካሄደው የትብብር ማዕቀፉን ለመመስረት እና ያንንም ለማድረግ ቅድም የጠቀስከው ወደዛ ለመድረስ የናይል ቤዝን ኢኒሽቲቭ ፕሮጀክቶች ነበሩት እና እኔ ስድስት አመት ሱዳን እንደ ኤሮፓ አቆጣጠር ከሁለት ሺ ሶስት እስከ ሁለት ሺ ዘጠኝ የአካባቢ ኤንቫይሮንመንት ፕሮጀክትን ስመራ ነበር። እና በአስሩም ሀገሮች ክርንቻፍ ቢሮዎች ኖሮኝ፣ ግብፅም ሌሎችም አስሩም ሀገር እየተዘዋወርኩ የአካባቢ ጥበቃ የናይል ቤዝን ኢኒሽቲቭን ስመራ እና ስሰራ ነበረ። በዛው ማዕቀፍ ውስጥ ማለት ነው። እንግዲህ አሁን የምንጠብቀው ስድስት ሀገር በፓርላማ ያልጸድቁ የጸደቀው በአፍሪ የአፍሪካ ዩኒየን ይቀመጥና በአለም አቀፍ ደረጃ አለም አቀፍ ትብብር ስምምነት ይመዘገባል ማለት። አቶ ጌዲዮን ዘጠኝ ሀገር ነው የጠቀሱልኝ። የናይል ተፋሰስ ሀገሮች ድርጅት ከተመሰረተ በኋላ ደቡብ ሱዳን እንደ ሀገር ወጥታለች። ኤርትራንም እንደዚሁ የናይል ተፋሰስ አባል ሀገር አድርጋችሁ መሰለኝ የምታዩቸው አዎ እንደ አዲስ ሀገር ደቡብ ሱዳን ዘጠነኛው ሀገር ነው። ኤርትራ ድሮም በዚህ ውስጥ ነበረች፣ ግን በአብዛኛው በናይል ቤዝን ኢኒሽቲቭ ስራ እንደ ታዛቢ ሆና ስትሳተፍ ነበር እንጂ በሙሉ አባልነት ኤርትራ ስትሳተፍ አልነበረም። ግን እኔ አሁን ያልኩት የናይል ተፋሰስ የጂኦግራፊ ክልል ውስጥ በተፋሰሱ ውስጥ ያሉ ሀገሮች አስራ አንድ ናቸው። አሁን ደቡብ ሱዳን በፊት አስር ነበሩ፣ ደቡብ ሱዳንም ስንጨምር አስራ አንድ እሺ፣ አቶ ጌዲዮን ቅድም ያነሱልኝ በየጣልቃው ከዚህ ከናይል ቤዚን ኢኒሽቲቭ ወይም ከናይል ተፋሰስ ሀገሮች ኅብረት መመስረት ጋር ጭምር ተያይዞ ሲያንዣብብበት ሲያጠላበት የቆየው የዚህ የታሪካዊ መብት ጉዳይ ምንነትንም ሰፋ አድርገው ያብራሩልኛል። ወደዛ ከመዝለቃችን በፊት ግን በውሃ ሀብት በውሃ መብትና በውሃ ክፍፍል ጉዳይ ላይ እነዚህ ሀገሮች የተስማሙበት ነጥብ የደረሱ የደረሱበት ጉዳይ አለ እንደ እስካሁን ድረስ በዚህ የሀገሮቹ አሁን ራቲፋይ እንዲደረግ የምትጠብቁት ስምምነትም ላይ ጭምር? አዎ እንግዲህ ግብፅና ሱዳን መጀመሪያ በአስራ ዘጠኝ መቶ ሀያ ዘጠኝ ነው ክፍፍሉን ያደረጉት በዛን ወቅት ያደረጉት ክፍፍል ላይ እንደገና በአስራ ዘጠኝ መቶ ሀምሳ ዘጠኝ ያንን አድሰው የሱዳንን ድርሻ ወደ አስራ ስምንት ነጥብ አምስት ቢሊዮን ሜትር ኪዩብ በዓመት የግብፅ ደግሞ ሀምሳ አምስት ነጥብ አምስት ቢሊዮን ሜትር ኪዩብ በዓመት ድርሻ አርገው አዎ የምደርሰን አስር ቢሊዮኑን ሜትር ኩብ ደግሞ በትነት ከአስዋን ላይ የሚጠፋውና ከወንዙ የሚጠፋውን አስር ቢሊዮን ሜትር ኩብ አድርገው ለሌሎቻችን ሀገሮች ዜሮ ሜትር ኩብ የመደበ ስምምነት ነው። ዜሮ ማለት ለእያንዳንዳችን። ለመሆኑ ያንን ስምምነት የሺ ዘጠኝ መቶ ሀያ ዘጠኙንም ሆነ የሺ ዘጠኝ መቶ ሀምሳ ዘጠኙን ሰነድ አንደኛ ስምምነት ብሎ መጥራት ይቻላል ወይ? ለወደፊትም ንግግራችን ስለሚጠቅመን፣ ሁለተኛ በእርግጥም የሶስት ሀገሮች ስምምነት፣ ግብፅ ሱዳንና እንግሊዝ ብሎ የሶስት ሀገሮች ስምምነት ብሎ መጥራት ይቻላል ወይ? ይሄ ሁለቱን ሀገሮች ብቻ የሚመለከት ነው። አሁን የሀያ ዘጠኙ ያኔ ሱዳንም በእንግሊዝ ስር ስለነበረች በዛ ሁኔታ ያለ ነውና ሌሎች ሀገሮችን አይመለከትም። ፊርማውም የተደረገው በሱዳንና በግብፅ ወይንም በፊት በእንግሊዝ ቅኝ ግዛት በነበሩ ጊዜ ከዛ በፊት የነበሩም ስምምነቶች እነሱን የሚመለከት እንጂ ሌሎቹን የተፋሰስ ሀገሮች የሚመለከት አይደለም። ለዚህ ነው እኛ የሀያ ዘጠኝንም የሃምሳ ዘጠኝንም አይመለከተንም፣ አናውቀውም የምንለው። ለዚህ ነው የዛ ተሳታፊም አልነበርንም። ያንንም ሲያስቡ በንጉሱ ጊዜ ጠንካራ ደብዳቤ ለግብፅ መንግስት፣ ለአለም ባንክ ለሌሎች ተፋሰሱ ሀገሮችም ጭምርና የዓለም አቀፍ ድርጅቶች ኢትዮጵያን ስምምነት እንደማታውቅ ለወደፊትም እንደማታከብረው የውሃ መጠቀም መብቷንም በዚህ ምክንያት እንደማይሸረሸር እና ለአሁኑና ለወደፊት ትውልድም ምንም ተጽዕኖ እንደማያደርግ እና እንደማታውቀው ጠንካራ ደብዳቤ ተጽፏል። ይሄ ይሄ አቋም በደርግም ጊዜ ተጽፏል። አሁንም በኢህአዴግ ጊዜ ተጽፏል። እና አቋሟን በግልጽ ያሳየችበት ኦፊሴላዊ በሆነ መንገድ የዓለም አቀፍ ሕብረተሰቡም እንዲያውቅ ተደርጎ ቋሚ ፖሊሲ ነው አሁንም ያለነው። በፊትም ያለ የኢትዮጵያ ፖሊሲ ነው። በእነዚህ ስምምነትም በተመለከተ ኢትዮጵያ በኩል እንደዚህ አይነት አቋም ይወሰድባቸው እንጂ በዓለም አቀፍ መድረክስ ወደ ፍትህ ወደ ችሎት እንሄድ ቢባል እንደ መከራከሪያ ሰነድነት እንደ ዓለም አቀፍ ውልነት ሊያገለግሉ ሊታዩ ይችላሉ ወይ? አሁን ግብፅም ታሪካዊ መብት እያለች እንደምትጠራው አይነት ሰነድ ሆነው ሊያገለግሉ ይችላሉ ወይ? መከራከሪያ ሊሆኑ ይችላሉ ወይ? በችሎት ፊት? የተከበራችሁ አድማጮች አቶ ጌዲዮን አስፋውን ከልብ አመሰግናለሁ። የኢትዮጵያ የተደራዳሪዎች ቡድን ሰብሳቢ የባለሙያዎች ቡድን ሰብሳቢና የሚኒስትሮቹም አማካሪ ናቸው። በነገው ምሽት በቀሪ ዝግጅቶች ሰፋ አድርገን ይዘናቸው እንመለሳለን። ነገ እንገናኛለን። ለዛሬ የምሽቱ ስርጭታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦች ስም ከዚህ ከስቱዲዮ የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ጤና ይስጥልኝ፣ ሰላም፣ በደህና አደሩ። thank